የሐሰተኛ መረጃ ውስጥ ስርጭት ከቀን ቀን እየተባባሰ በርካታ ኢትዮጵያውያንን እውነታን ከሐሰት ለመለየት አደጋች እንዲሆንባቸው እያደረገ ይገኛል። ይህን ችግር ለመግታት በራስ ተነሳሽነት ከተቋቋሙት አገልግሎቶች አንዱ ሐቅ ቼክ የተሰኘው ነው። አዲስ ዘይቤ በተሰኘው የበይነ መረብ ላይ የዜናና መረጃ አውታር ስር በሚንቀሳቀሰው ሐቅ ቼክ ውስጥ በሐቅ መርማሪ ጋዜጠኝነት የሚሰሩ ሁለት ጋዜጠኞችን በተያያዥ ጉዳዮች ላይ ሐሳባቸውን ያቀብሉን ዘንድ አመሻሹን ደውዬላቸዋለሁ። ረህቦት፣ አያሌው ብሩክ ብሩክ ነጋሽ፣ ከአዲስ ዘይቤ ሐቅ ቼክ አምድ አስቀድሜ በእጅጉ አመሰግናለሁ። ሐቅ ቼክ ሐሰተኛ መረጃዎችን ከእውነታ እያጣራ የሚያቀርብ አውታር መሆኑን ሰምተናል። ሐቅ ቼክን መመስረት ያስፈለገበት ምክንያት ምንድን ነው? ረህቦት፣ የአንችን ሀሳብ ሰምተን ወደ ብሩክ መምጣት እንችላለን። አመሰግናለሁ። ሐቅ ቼክን መመስረት ያስፈለገበት ምክንያት ያው፣ አሁን በተለይ ደግሞ ከኮሮና ኮቪድ ናይንቲን ከመጣ በኋላ ኢንፎደሚክ ወይም ደግሞ ይሄ ሚስኢንፎርሜሽን እና ዲስኢንፎርሜሽን በጣም ተስፋፍቷል ና በዛ ምክንያት ብዙ ነገሮች ይበላሻሉ ና እሱን ከመቀነስ አንጻር በተለያዩ ሶሻል ሚዲያዎች የሚወጡትን ዜናዎች ፋክት ቼክ አድርገን ለህዝቡ እናቀርባለን ማ ለዚህ ነው ያስፈለገው። ብሩክ ሀሰተኛ መረጃዎችን ከእውነተኞቹ ለማጣራት ቀላል የማይባል ስራ የሚጠይቅ ይመስለኛል። እስቲ የምታልፏቸውን ደረጃዎች እንቃኝ። በሚዲያ ስራ ውስጥ ፋክት ቼኪንግ የሚባለው ስራ የራሱ የሆነ አሰራር እና የራሱ የሆነ የምትጠቀማቸው የተለያዩ አይነት ቱሎች አሉና። እና መጀመሪያ የሚሆነው ያንን ኢንፎርሜሽን ማግኘት ነው። ከተለያዩ ሶሻል ሚዲያዎች ላይ ከሚንሸራሸር ኢንፎርሜሽን፣ በጣም ብዙ ከሆነ ኢንፎርሜሽን ከብዙ ነገር ውስጥ አንድን ትንሽ ክሌም ለይቶ ማውጣት በጣም ከባድ ነው እና ኒደልን ሄይ ስታክ እንደሚባለው በቀን ውስጥ ከሚሰራጭ የተለያየ የሶሻል ሚዲያ ኢንፎርሜሽን ወይም ደግሞ ሜንስትሪም ላይም ያለ ኢንፎርሜሽን፣ ይሄ ፋክቼክ መደረግ አለበት፣ ይሄ ሀርም ኮዝ ያደርጋል የሚለውን ለይቶ ተራጫው መረጃ በምን አይነት መልኩ ነው ማህበረሰቡን ሊጎዳ የሚችለው ይሄ ሰው ይሄንን ኢንፎርሜሽን በሚያሰራጭበት ወልክ ምን አይነት ኢንቴንሽን ነበረ ወይም ምን አስቦ ነው መረጃ ያሰራጨው የሚለውን በመመርመር ከዛ ደግሞ የተለያዩ ለምሳሌ ፎቶ በሚሆንበት ወቅት ይህንን ስቴፕ ከጨረስን በኋላ ፎቶ በሚሆንበት ወቅት ሪቨርስ ኢሜጅ የሚባል ቴክኖሎጂ አለ። የተለያዩ ቱሎች አሉ። እነሱን በመጠቀም ያ ፎቶ እውነትም ያንን ኢንፎርሜሽን የተጠቀሰውን ኢንፎርሜሽን የሚደግፍ ነው ወይ የሚለውን ማየት ይቻላል። እንዲሁም ደግሞ የተለያዩ ወይም አካላት ደግሞ የተለያዩ ቁጥሮችን ወይ ደግሞ መረጃዎችን በሚያሰራጩበት ወቅት ተአማኒነት ካላቸው ምንጮች ስራቸውን በአግባቡ ከሚሰሩ ከምንላቸው ምንጮች ሳይንሳዊ በሆነ መልኩ መርጠን ወይ ቬሪፋይ እናደርጋለን ወይ ደግሞ ሐሰት ነው እንላለን ማለት ነው። ይህን ስራ የጀመራችሁበት ጊዜ በርካታ ሐሰተኛ መረጃዎች እና ዜናዎች የሚሰራጩበት ነው። ከብዙ ነገር አንጻር ቀደም ባለው ጊዜ የኮሮና ስርጭት ነበረ። አሁን ደግሞ ኢትዮጵያ በሰሜን በኩል ጦርነት ውስጥ ናት እና ሐሰተኛ መረጃዎችን በማጣራት ሂደት የፈጠሩት ተግዳሮት ምንድን ነው? በጣም ብዙ መረጃዎች ይወጣሉና ከሚባለው በላይ ማለውና ጦርነቱን ተከስቶ የሚወጡትን መረጃዎች ለማጣራት ደግሞ ከአንድ ወገን ብቻ ነው ኢንፎርሜሽንን እያገኘን ያለን ነው እና ኢንፎርሜሽን ጋፕ በመኖሩ የተነሳ ስራውን በጣም አክብዶታል። ብዙ ጊዜ አንድን ነገር ቼክ ለማድረግ ከተለያዩ ወገኖች ነው ቼክ ማድረግ ያለብን። በአንድ ሳይድ ወይም በመንግስት ሳይድ ያለውን ነገር ሰምተን ወይም ፕሩፍ አድርገን ደግሞ በዛኛው ሳይድ ያለውን ነገር ለማጣራት ወይም በዛኛው ሳይድ ያለውን ስቶሪ ለማወቅ በጣም ኔትወርክ አለመኖሩ ኢንፎርሜሽን ጋፕ መኖሩ በጣም አክብዶት ነበር ግን ዊትራይድ አውር ቤስ አሪፍ ነገር ለመስራት እና በተቻለን አቅም አንዳንድ ክሌሞችን ወይም አንዳንድ ፎልስ ኢንፎርሜሽኖችን ዲባንክ ለማድረግ ችለናል ብሩክ የምትጨምረው አለ በዚህኛው ሀሳብ ላይ ፋክት ቼኪንግ በባህሪው አንድን ኢንፎርሜሽን ልክ አይደለም ወይም ልክ ነው የምትለው የተሻለ ምንጭ በማምጣት ነው ወይ የተሻለ ዌይት ያለው ወይም ደግሞ የበለጠ ተቀባይነት ያለውን አካል በማናገር ወይ ደግሞ የአካል ያወጣውን ኢንፎርሜሽን ፐብሊክሊ ያወጣውን ኢንፎርሜሽን በማየት ነው። እና ብዙ ጊዜ ስፔሲፊክሊ በዚህ በትግራይ ክልል በተከሰተው ኮንፍሊክት ኮንቴክስት ደግሞ እንደምታውቀው አንተ ኢንፎርሜሽን ፍሎ እስካሁኑ ሰዓት ድረስ በብዙ ያለው ከመንግስት ወይም ደግሞ ከፌዴራሉ አካል ነው እና እሱ በጣም ስራችንን አክብዶታል። ነገር ግን ደግሞ በተቻለ መጠን ሮቦት እንዳለችው የምንችለውን ያህል ፕሮፌሽናል በሆነ መንገድ እስከሆነ ድረስ ስቶሪዎችን ፋክት ቼክ ለማድረግ ሞክረናል። እንግዲህ የእናንተን ተቋም ጨምሮ በሀቅ ማጣራት ስራ ላይ እየተሰማሩ ጥቂት አውታሮች በራስ ተነሳሽነት በውስን ግብአቶች ነው በመንቀሳቀስ ላይ የሚገኙት። ከችግሩ ስፋት አንጻር የእናንተ ብቻ እንቅስቃሴ ኢትዮጵያ ውስጥና ኢትዮጵያንን የሚመለከቱ የሐሰተኛ ዜናዎችን ስርጭት ይቆጣጠራል፣ ይገታል ተብሎ አይጠበቅም። እናንተን የመሰሉ ሰዎች እንዲበዙ የእናንተን የመሰሉ ስራ እንዲስፋፋ ምን መደረግ አለበት ትላላችሁ? ይሄንን ስራ በምንሰራበት ወቅት በጣም ከባድ ነው፣ ካለው ሪሶርስ አንጻር ኢቨን በዚህ ስራ ላይ የሰለጠነ በዚህ ስራ ላይ ጥሩ ስራ መስራት የሚችል ሰው ለማግኘት ራሱ ተቸግረን ነበር። እና ብዙ ጊዜ እውነትን ቬሪፋይ ለማድረግ እና ላለማድረግ በውጭ አውትሌቶች ላይ ነው የምንደገፈው። እና ይህንን ስራ በአግባቡ መስራት ስለናንድንቀጥል በመጀመሪያ የሚዲያ ስፔሱን ፍሪ ማድረግ እኛም ስራችንን ፕሮፌሽናል በሆነ እና ከማንም ተጽዕኖዎች ለመስራት እንዲያስችለን ከመንግስት አካላት ያው ፍሪደም ጋራንቲድ መሆን አለበት። ለየትኛውም የሚዲያ ተቋም ስራ ስኬታማነት እና ከዚህ በተጨማሪ ግን በማህበራዊ ሚዲያ ላይ ሌሎች ያደጉ የፋክት ቼኪንግ ድርጅቶች ከማህበራዊ ሚዲያ ድርጅቶች ጋር ተሳስረው ስለሚሰሩ ክሌሞችን በቀላሉ አክሰስ ማድረግ ይችላሉ በቴክኖሎጂ ተደግፈው። እኛ ግን ክሌሞችን የምንፈልገው እዛ ደረጃ ላይ እስከንደርስ ኢኒሽቲቫችን ሲያድግ ድረስ ክሌሞችን የምንፈልገው በራሳችን ነው። በራሳችን በተለያዩ ቱሎችን በመጠቀም ነው የምንፈልገው እና እስከዛ ድረስ ያው ከተከታዮቻችን እና ስራችንን ከሚያዩ የተለያዩ ግለሰቦች ክሌሞችን ፎርዋርድ ማድረግ ይሄ ነገር እንዴት ነው የሚለውን ቢደግፉን ሞር አግሬሲቭሊ እነዚህን ስሮች ለመስራት ዝግጁ ነን። ሮቦት በዚህ ጥያቄ ላይ የአንቺን ሀሳብ ደግሞ ልስማ። ያ ብሩክ እንደተናገረው ነው፣ ከሌላው ሰው የሚመጣው ፊድባክ በጣም እንደሚያግዘን ተስፋ አደርጋለሁ እና እኛ ራሳችን እያንዳንዱን ነገር ፌክ ነው አይደለም የሚለውን ገና ፈልገን ከዛን ደግሞ እሱን ደግሞ አጣርተን ነው የምንሰራው። እና ከሌሎች ምንጮች ፌክ ኒውሶችን ወይም ይህንን ብታጣሩልን የሚል ፊድባክ ጥያቄዎች ቢኖሩ ኤኒታይም ለመቀበል ዝግጁንን እና ብዙ ሰው ሰጀስት ቢያደረገን እንዲጣራ የሚፈልጉትን ነገር ቢነግሩን፣ ቢጠቁሙን ደስ ይለናል፣ ስራችንን ያቀልልናል። ከመለያየታችን በፊት አንድ መጨረሻ ጥያቄ አለኝ። ይህን ስራ መስራት ከጀመራችሁ ወዲህ በማህበራዊ ሚዲያው ላይ ሲዘዋወሩ ከነበሩ እንደ እውነት ተይዘውት የነበሩ የኋላ የኋላ ግን ሀሰተኛ መሆናቸውን ከደረሳችሁባቸው ጉዳዮች መካከል ለማሳያነት አንድ ሁለቱን ልትጠቅሱልን ትችላላችሁ? ዩ በተመለከተ አንደኛው ፎልስ ኢንፎርሜሽን አንደኛው ደግሞ ሚስሊዲንግ የሆነ ክሌሞችን አግኝተን ነበረ። የመጀመሪያው ኢትዮጵያዊ ዜግነት ያላቸውን ባለስልጣናት ወደ አውሮፓ ሀገራት እንዳይሄዱ አግዷል የሚል ዜና ወቶ በሶሻል ሚዲያ ላይ ሲሰራጭ አግኝተን ነበር እና ዩሮፒያን ዩኒየንን አናግረን ሀሰት እንደሆነ እና እንዳላገደ አረጋግጠናል። በዚህ ምክንያት በሰው ዘንድ ታስቦ የነበረው ኢሮፕያን ዩኒየን ያገደው የኢትዮጵያ መንግስት ፌዴራል መንግስቱ ኔጎሲዬሽንን እምቢ በማለቱ ነው የሚል አስተሳሰብ በህዝቡ መሀል ተሰራጭቶ ነበር እና ያንን ደግሞ ሀሰት እንደሆነ ና እንዳልታገዱ ፕሩፍ ለማድረግ ችለናል እና ፎልስ ኢንፎርሜሽን መሆኑን ለሌሎቹ ለማጋራት ችለናል። አንድ ይሄ ነው ብሩኬ። ይጨምራል ሌላ ያው አንተ ቅድም ለመጥቀስ እንደሞከርከው ከሆነ ጊዜ በተለይ ከኖቬምበር አራት በኋላ ግጭቱ ከተነሳ በኋላ ብዙዎቹ ኢንፎርሜሽኖች ሪሌትድ የሆኑት ከዛ ጋር ነበረና የተለያዩ አይነት ኢንፎርሜሽኖችን ቼክ አድርገናል። በአንድ ስቶሪ ላይ ለምሳሌ አንድ ከዚህ በፊት ከአንድ አመት በፊት ወይ ከሁለት አመት በፊት የተነሳ ፎቶ ይመስለኛል ዳይሬክት ላይ አላስታውሰውም፣ ግን አንድ ሶልጀር ያው ትግራይ ገብቶ በህግ ማስከበር ክራቱ ላይ የተሰማራ ነው። እዚህ ባሩስ ገብቶ እንዲያደርገ ነው ይሄ ይመስላል የሚል አንድ ስቶሪ ነበር። ነገር ግን በማጣራት በሰራንበት ወቅት ያ ፎቶ በዩጋንዳ የተነሳ እንደነበረ ማግኘት ችለናል። ከኢትዮጵያ ሬፊጂዎች ጋር በተያያዘ ቁጥራቸው 50 ሺህ ነው አይደለም የሚለውንም በወቅት ባልሆነበት ወቅት ለመስራት ችለናል። ከትግራይ ፕሮቴስቶች ጋር በተያያዘ ፌደራል ፖሊስ ሄሊኮፕተሮችን በመጠቀም የህወሓት አካላትን እያደነ ነው የሚል አንድም ስቶሪ ነበረ። ያው እነዚህ ናቸው ትዝ የሚሉ። ብዙ ናቸው ግን እነዚህ ናቸው ትዝ የሚሉ። እጅግ በጣም አመሰግናለሁ ረቦት አያሌውና በሩክ ነጋሽ። ሀቅ ቼክ በተሰኘው የእውነት አጣሪ አውታር ውስጥ የምትሰሩ ወጣት ጋዜጠኞች ናችሁ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። እንግዲህ ይሄ የጀመራችሁት ነገር ተስፋፍቶ ብዙሃንን የሚጠቅም እንዲሆን እመኝላችኋለሁ። መልካም ምሽት ይሁንላችሁ። በጣም እናመሰግናለን።